የ21 ዓመቷ ራህማ ከ15 ቀናት በፊት በሊቢያ እስር ቤት ነበረች። ወጣቷ በእስር ቤት ድብደባ ገጥሟታል። እግሮቿም መራመድ ቸግሯቸዋል። ስንወርድ ከታክሲ የሆነ ሰው እየፈለግን ነበር እያሉ ከዛ ይዞን ወደ እስር ቤት አስገቡን። ሶስት ሺ ሶስት ሺ ዶላር ተጠየቅን። እግሬ አሁን ተመትቶ ነው ያለው። እንዲሁ ሳንቲም አሳዊ ብሎ ነው የመቱኝ። እኔ ደግሞ የሚያውልልኝ ሰው የለም፣ መሄድ የለኝም፣ ወንድም የለኝም። ከየት ነው የማሳውልላቸው? የሁለት ልጆች እናት የሆነችው ዘይነብ ከራህማ ጋር አብራ ታስራ ነበር እግሮ ከሷ ጋር እየተሰቃየሁኝ ነው። ሶስት ሺህ ዶላር ተጠይቃል። ደውላችሁ የቤተሰቦቻችሁን ቁጥር ንገበንጉሎ ሲደበድቡን ወንዶቹ ጠፍቶ በጣራ ላይ አሰጥፎ ነው ከዛ ላይ ወርቃ ይዘ የተሰበረ እሷ አሁን አስራአምስት ቀን አልሞላንም እግሯ ተሰብሮ ተኝታ እሷ። አንድ ቤት ስርዝ ብለናል አሁን ረሃማና ዘይነብ ጓደኛሞች ናቸው። እንጀራ ፍለጋ ከትውልድ ቀያቸው ወደ ሱዳን ከዚያም ወደ ሊቢያ ያመሩትም አብረው ነበር። ሁለቱም በርስ በርስ ጦርነት በታመሰችው ሊቢያ ላለፉት አራት ዓመታት ኖረዋል። የሜዲትራኒያን ባህርን ተሻግረው የተሻለ ነገር ይገኝበታል ሲባል ከሰሙት አውሮፓ ለመድረስ ከአንዴም ሁለት ጊዜ ያደረጉት ሙከራ አልሰመረላቸውም። እኔ የድሃ ልጅ ነኝ የምትለው ራህማ ከቤተሰቦቿ ጋር ግንኙነት የላትም። የእጅ ስልኳ ተወስዶባታል። መጥፎ ሁኔታ ላይ ነው ያለሁት የምትለው ራህማ ከቤተሰቦቿ ገንዘብ አስልካ ሁሉ ታውቃለች። እርሷ እንደምትለው ግን ይህ የእሷ ጣፈንታ ብቻ አይደለም። ብዙ ልጆች የስር ቤት የሚወርዱ አሉ። ብዙ ደላላ ቤት የሚጎዱ አሉ። ብዙ ብር ከኢትዮጵያ ቤት አሽጦ የተላከ ሰዎች አሉ። ብዙ ሰዎች አሉ እንደዚህ አይነት። በሊቢያ ታግተው ከቤተሰቦቻቸው ገንዘብ ከተላከላቸው መካከል ስቃይ ውስጥ ነው ያለሁት የሚለው ሰይፈል ሁሴን ይገኝበታል። በሱዳን በኩል የሰሐራ ብርሃን አቋርጦ ሊቢያ የደረሰው ሰይፈል ከአንዴም ሁለት ጊዜ ታግቶ ታስሮም ያውቃል ከእስር ቤት ወደ ስምንት ሺህ ዶላር አሳውያለሁ። ድብደባ ሲበዛብን ቤተሰብ ደውል፣ በክላሽ እየመጡ ነው፣ በሰደፍ እየመጡ ነው የሚያሳውሉ ሳናግራቸው ሳነግስ ምናምን በቃ ያላቸውን የሌላቸውን ተበጋግሮ ላኩልኝ። ከወጣው በኋላ ደግሞ ትሪፖሊ ልልካችሁ ነው አለ። መንገድ ላይ ተያዘን። አሁንም ከዛ በኒዮሊት ገባን። በኒዮሊት ገብተንም ከእንደገና አምስት ሺ አምስት መቶ ዶላር አለን ለአንድ ሰው። ከዛም በኋላ አመት ሙሉ ስንቀጠቀጥ ስንቀጠቀጥ ቤተሰብ ስደውል ስደውል መጨረሻ ላይ እበሽቶ ላኩልኝ። የቀድሞ አምባገነን ሙአመር ጋዳፊ በምዕራባውያኑ ጣልቃ ገብነትና ህዝባዊ ተቃውሞ ከስልጣን ከወረዱ ጀምሮ መንግስታዊ ስርዓቷ በፈራረሰው ሊቢያ አፈና የተለመደ ግን ደግሞ አሰቃቂ ተግባር ሆኗል። አፈናው ሊቢያን እንደ መሸጋገሪያ የሚጠቀሙ አፍሪካውያን በታጣቂዎች እጅ እንደ ባሪያ እንዲሸጡም አድርጓቸዋል። ሰይፈል በሊቢያ ካፈኑት ቡድኖች መካከል አንዱ በኤርትራዊ ይመራ እንደነበር ተናግሯል። የያዘው ኤርትራዊ ወሊድ የሚባለው ታዊል የትም ሀገር አለው ከሱማሌም አለው በዱባይም ያስመጣል። እስካሁን ድረስ ይሰራል ይህን ስራ የሚቀበሉ ሰዎች አሉ። ሲታወቅበት ሌላ ሰው ይቀይራል። በሊቢያ የሚገኙት ስደተኞች እንደሚሉት ግፍና መከራው በወንዶች ላይ ይበረታል። ሴቶቹ ከሰው ቤት ተቀጥረው በመስራት የዕለት ጉርሳቸውን ማግኘት ይችላሉ። ይሁን እንጂ ወርሃዊ ደመወዛቸው በአግባቡ አይከፈላቸውም። ቢከፈላቸው እንኳ ፖሊስን ጨምሮ በሊቢያውያኑ ተመልሶ ይዘረፋል። ሰው ሞቶባቸው ነው። እኔ ልጆቼን አሳድጋለሁ ብዬ ከሀገር የወጣሁት። ልጆቼንም መርዳት አልቻልኩም። በጣም እዚህ ልጆቼ አጠገቤ የሞቱ እዚህ ደረስኩኝ። እዚህ ደርሴ አንድ መቶ እንኳን ልጆቼ መርዳት አልቻልኩም። የምሰራው ይጠፋብኛል። ገራቅሜ ልካሎትን የሚላሽበት መንገድ የለም። ፖሊስ ገብቶ ብዙ ብር ወሰደብኝ የሰራሁትን። ከዛ በኋላ ደግሞ ስራ ቦታ ገብቶ እነሱን ብሬንም አልከፈሉልኝም። ረህማ ባዶ እጇን መሆኗ አብዝቶ ቢያሳስባትም ወደ አገሯ መመለስ ትሻለች። የኢትዮጵያ መንግስት ባለፈው ሳምንት በሊቢያ የሚገኙ ዜጎቹን ለመመለስ ማዕቀዱን ገልጦ ነበር። ካይሮ የሚገኘው የኢትዮጵያ ኤምባሲ በሊቢያ የሚገኙና ወደ ኢትዮጵያ መመለስ ለሚፈልጉ ዜጎች የተዘጋጁ ሶስት የስልክ ቁጥሮች አሰራጭቷል። ኢትዮጵያውያኑን የመመለሱ ተግባር ስለመጀመሩ ለማረጋገጥ በተደጋጋሚ ያደረግነው ሙከራ ግን አልሰመረም። ዘይነብ እንደምትለው ወደ ስልክ አድራሻዎቹ በተደጋጋሚ ቢደውሉም ምላሽ አላገኙም። የሚደርስብን መከራ ከፍቷል የምትለው ዘይነብ በሊቢያ እንደ ሰው አይቆጥሮንም ስትል ትናገራለች። ሊቢ የሚባል ቦታ ላይ ብዙ ኢትዮጵያን ተሽጦ ሁሌቴ ተሽጦ ወረ ተጠይቆ ሰ እየተገረፉ ያሉት ልጆች አሉ። እዚህ ውስጥ ኢትዮጵያ ዜጋ እና ሌላ ዜጋ እንደ ውሻ ነው እንጂ እንደ ሰው አይቆጠርም። መንገድ ላይ ተሃርዶ ነው እንደ ውሻ ምጣለው። እንደ ሰው አይቆጥሩንም።